የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ የፊልድ ማርሻል ማዕረግ ተሰጣቸው። ዛሬ በኢትዮጵያ በተካሄደው የማዕረግ አሰጣጡ ስነ ስርዓት ላይ ለከፍተኛ የጦር መኮንኖች የማዕረግ እድገት መሰጠቱን የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ገልጸዋል። በዛሬው ዕለት የሙሉ ጀኔራል ማዕረግ ያገኙት ጄኔራል ባጫ ደበሌ ዛሬ በተሰጠው የማዕረግ እድገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። ፀሐይ ዳምጠው ስብትናላት ኢትዮጵያ በታሪኳ ዛሬ የፊልድ ማርሻል ማዕረግ መስጠት ጀምራለች። የተለያዩ የማዕረግ እርገት ለከፍተኛ ለጦር መኮንኖች ተሰጥተዋል። ሹመቱ በጦር ኃይሎች ጠቅላይ አዛዥ አብይ አህመድ አቅራቢነት በፕሬዝዳንት ሳለ ወርቅ ዘውዴ በኩል ተሰጥተዋል። ፕሬዝዳንት ሳለ ወርቅ ዘውዴ በኢትዮጵያ የመጀመሪያ የሆነውን የፊልድ ማርሻል ወታደራዊ ማዕረግ ለጀነራል ብርሃኑ ጁላ ሰጥተዋል። በተጨማሪም ለአራት ጄኔራሎች፣ ለአስራ አራት ሌትናል ጀኔራሎች፣ ለሀያ አራት ሜጀር ብርጌደር ጀነራሎች እና ለ58 ብርጌደር ጀነራሎች የማዕረግ እርገቱ ተሰጥተዋል። በፕሮግራሙ ላይ ንግግር ያደረጉት የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ሀገሪቷን አጋጥሟት በነበረው የሕልውና አደጋ ሀገራችንን ስለተከላከላችሁልን እናመሰግናለን ስሉ ተደምጠዋል። ሀገራችን ባለፉት ወራት በከፍተኛ ደረጃ ተፈትናለች። ሕልውናዋ በከፍተኛ ደረጃ አደጋ ላይ ወድቆ ነበር። የእኛን ሁኔታ አስቸጋሪ በከፍተኛ ደግሞ ደረጃ አሳሳቢ፣ የተወሳሰበ የሚያደርገው ሰላም በደፈረሰባቸው ሀገሮች እንደሚታየው ሽምቅ ተዋጊነት ጋር የሚወዳደር የማይሆነው አንደኛ በሁለት ሰራዊቶች መካከል የተካሄደ ነው። ሌላው ደግሞ ያ ወገን የተጠቀመበት ሀገር ለመፈራረስ የተጠቀመበት የተዋጋበት በራሱ የአስተዳደር ክልል ውስጥ ይገኝ የነበረው አብዛኛው የሀገር መከላከያ ትጥቅና መሳሪያ በመሆኑ ነው። እንዲያውም ሰራዊቱን እንዲህ የከፈለ ሰራዊቱንም ያውቁ ስለነበረ ከፍተኛ አደጋ ለመጣል የተሞከረበት ነው። ፕሬዝዳንቷ፣ አክለው ዛሬ የተሰጠው ማዕረግ ከወትሮ ለየት ይላል ሲሉም ተናግረዋል። ሀገራችን ከፍተኛ ስጋት ላይ ወድቃ ነበር። በማንኛውም ሀገር ኃይልን የመጠቀም ስልጣን ያለው የመከላከያ ሰራዊቱ ብቻ በመሆኑ ይህንን ስጋት ለመቀልበስ በአንድ በኩል እየመለመለ እየተደራጀ ሪፎርም እያደረገ የነበረ ሰራዊት ያለው ሰራዊት በመሆኑ እየታጠቀ ትጥቁን ለማሟላት እየሞከረ በሌላው በኩል እየተከላከለ ቀጥሎም እያጠቃ አገሪቱ ከነበረችበት ስጋት እንድትርቅ ስጋቱ እንዲቀለበስ አድርጓል የሰራዊቱ አባላት እንዲሁም ሌሎች የጸጥታ አስከባሪ ኃይሎች የፈጸሙት ጀብዱ ከፍተኛ መረጋጋት እንዲገኝ አድርጓል ይህ እንዲሆን ለዛሬቷ ቀን እንድንደርስ ለህይወታቸው ሳይሳሱ ቤትና ልጆችን ሳይሉ ብርድ ዝናብ ፀሐይ ሀሮር ሳይበግራቸው ተለዋጭ የሌላትን ሀገራችንን ከከፍተኛ ችግር ላዳኗት በዚህ ወቅት ብቃት ያለው አመራር ዋናው ጉዳይ በመሆኑ ይህንን ዛሬ የተሰጠውን ማድረግ በእውነቱ ልዩ ያደርገዋል። ፕሬዚዳንት ሳህለወርቅ ዘውዴ፣ ሁሉም በየደረጃ ያሉ የጦር መኮንኖች ላስገኙት ተጋድሎ መበረታታት ተገቢ ነው ሲሉም ተናግረዋል። በሀገራችን ከዚህ ቀደም ታይቶ ያልነበረው የፊልድ ማርሻል ማድረግ በዛሬው ቀን ለጀነራል ብርሃኑ ጁላ ተሰጥቷል። ጃል ብርሃኑ ጁላን ለዚህ ላበቁት ጀግንነት እያመሰገንኩኝ ለዚህ ደረጃ በመድረሶ እንኳን ደስ ያሎት ለማለት እፈልጋለሁ። ለዚህ የበቃችሁ ከፍተኛ የጦር መኮንኖች እንኳን ደስ ያላችሁ ለማለት እወዳለሁኝ። ዛሬ የማዕረግ እድገት ያገኙ መኮንኖች በአመራር ሰጭነታቸው በመሆኑ አመራር የሚቋጨው በአገሪቱ የጦር ኃይሎች ጠቅላይ ጦር አዛዥ ነው እና ለሰጡት ቆራጥ አመራር ለጠቅላይ ጦር አዛዥም በእውነቱ ልባዊ ምስጋና ለማቅረብ እወዳለሁ። ከዛን ወቅት ከነበሩ ስጋቶች፣ ካንዣበቡ ከፍተኛ አደጋዎች፣ ከነበረበት የገደል አፋፍ እንድንርቅ አድርጎናል። እያንዳንዳችሁ በነበራችሁበት የጦር ሜዳ የፈጸማችሁት ገድል ለዚህ አብቅቶናል። በዛሬው ዕለት የጀነራልነት ማዕረግ ያገኙት ጀነራል ባጫ ደበሌ በበኩላቸው ዛሬ የተሰጠው የማዕረግ እርገት በሀገሪቱ የወታደራዊ አደረጃጀት ላይ ትልቅ አስተዋጽኦ አለው ብለዋል። የመጀመሪያው ሰራዊቱ መሪ ያስፈልገዋል። እነዚህ ዛሬ የተሾሙ በየደረጃ ያሉት ጄኔራል መኮንኖች ጦርነቱን ሲመሩ የነበሩ ናቸው። ኦልሞስት ሶስት አራተኛው ማለት ይቻላል። ሰራዊቱም እየሰፋ ስለሆነ ሙያውም እየሰፋ ስለሆነ በዚህ ቦታ አመራር ስለሚያስፈልግ አመራሩ ደግሞ በውትድርና በየደረጃ ያለ አንድ የአመራር ቦታ ምን አይነት ማዕረግ እንደሚያስፈልገው ግልጽ በህግ የተቀመጠ ስለሆነ ያን ቦታ መሙላትም ስለሚያስፈልግ ዋነኛው ደግሞ እነዚህ የመሩትን ሰዎች ሞራል መጠበቅ፣ እድገት መስጠት አስፈላጊ በመሆኑ እንድምታው ይሄን የተመለከተ ነው። ሰራዊቱ ሰፍተዋል። ሞራሉን መጠበቅ ያስፈልጋል። የአመራር ደረጃችንም መጠበቅ ያስፈልጋል። እነዚህ የመሳሰሉ ጥቂቶቹ ናቸው። ጀነራል ባጫ የፊልድ ማርሻል ማዕረግ ለማን በምን መስፈርት እንደምሰጥም አብራርተዋል። ኢትዮጵያን የገጠማ ጦርነት መቼውም ገጥሞ ታቅም ኢትዮጵያ ተጠብቁኛላችሁ ብላ አሰልጥና ያስታጠቀቻቸው ከላይ እስከታች ድረስ ያስታጠቀቻቸው ወታደሮቹ ናቸው መልሶ ኢትዮጵያን ለመበተን የተነሱት አንድም ተተኳሽ ወይም ጥይት መሀል ሀገር የለም፣ በሙሉ ትግራይ ነው የነበረው። እነዚህን ወስደው ከዚህ በኋላ ኢትዮጵያ ሰራዊት አይኖራትም፣ ኢትዮጵያን በፈለግነው መንገድ እንበትናታለን ብለው ያሉት አሸባሪዎችን ይሄን ሁሉ የወሰዱትን መልሶ ያለውን አስታጥቆ አደራጅቶ ድል ያመጣ አመራር ነው የገጠመን። ጦርነት ይሄ ነው። ኢትዮጵያ የዚህ አይነት ጦርነት ገጥሞ አታውቅም። ኢትዮጵያ ዛሬ የፊልድ ማርሻል ለዚህ ያበቃትን ጋሻና መከታ የሆናትን ሰው ዛሬ ፊልድ ማርሻል ካልሾመች መቼውም ልትሾማ ትችል። አሁን የማዕረግ እርገት የተሰጣቸው ከፍተኛ የጦር አመራሮቹ የህልውና አደጋውን በመቀልበስ ሂደት ጀብድ በመፈጸም ከፍተኛ አስተዋጽኦ ማበርከታቸውን ፕሬዝዳንት ሳለወርቅ ገልጸዋል። በቀጣይ ሀገሪቷ ከገደል አፋፍ ለመመለስ ብዙ ይጠበቃል ያሉት ፕሬዝዳንቷ ጦርነቱን ለማስቆም እና ፖለቲካዊ መፍትሔ ለመስጠት እንዲሁም የተፈናቀሉ ዜጎችን መልሶ ለማቋቋም ትኩረት ሊሰጥ ይገባል ሲሉም አሳስበዋል። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ